ሰላም እንኳን ለአዲስ ዓመት በሰላም አደረሰን አደረሳችሁ ሁላችንም የሰላም የጤና የብዙ ፍቅር ዘመን ያድርግልን ሁላችንም በያለንበት ሰላም ጤና ፍቅር ሁሉን ነገር ያድለን ይህን ግጥም አቀርብላችኋለሁ በአንተ ተስፋ ጥዬ ፍቅርን ተከትዬ ዘመንን ጠበቅኩት አዲሱን ቆጠርኩት መስከረም መሬቱ ለምለም ነው አጽዋቱ ብራ ነው ወራቱ፣ ከነ ምልክቱ ተራራው ጥበብ ነው ቢጫን የለበሰ አረንጓዴ ጥለት ዙሪያን የፈሰሰ የሸለቆው ውበት ልክ እንደ መቀነት ቀየውን ቀየረው የመስከረም ድምቀት። እንግዲያስ በአዲስ ዓመታችን በአዲሱ ዘመን ዘመድ ዘመድ ያል ዘመንን ያበሳል፣ እልልታ ይቀርባል፣ ልጅ ትምህርት ይሄዳል። ምድር ትሞቃለች ለስለስ ባለ ፀሐይ አደይ ይፈነዳል ፍቅር ይሰበካል። የአበባዮች ዜማ መንደሩን ያደምቃል። ያመመ የደከመ ጠንክሮ ይነሳል። ከብረው ለመቆየት ምርቃት ይሰማል። አደይና ሳሩ ደጃችን ይለብሳል። የመናፈቅምም በአብሮነት ይጸናል። ፍቅሬም ይመጣል፣ ሉባንጃው ይጨሳል፣ ጠላ ጠጅ ይቀርባል። ቀጢማ ጉዝጓዙ ቤታችን ይለብሳል። ዳቦና ማዕዱ ዘመዱም ይጠግባል። በልተ ጉንጭ ጠጁን ጎርጎጭ ጎርጎጭ አርገው እስኪነጋ ድረስ ስካርን እኒየው። አመሰግናለሁ ሌላን